i ስድስተኛው የኢትዮጵያ ብሔራዊ ወይም አጠቃላይ ምርጫ እየተቃረበ ባለ ቁጥር አንዳንድ ስሞታዎች ወይም አቤቱታዎች ከተለያዩ ተቃዋሚ ፓርቲዎች እየተሰሙ ነው። ገዥው ፓርቲ በአባሎቻችንና በደጋፊዎቻችን ላይ እስራትና ወከባ ይፈጽማል፣ በመንግሥቱ ተቋማትና ሠራተኞች አማካይነትም የአመሳሶ አገልግሎትና የማስፈራራት አድራጎትም ይፈጽማል የሚሉ ተቃዋሚዎች እየተሰሙ ነው። የብልጽግና ፓርቲ የዓለም አቀፍ የህዝብና የዓለም አቀፍ ግንኙነቶች ኃላፊ አቶ አወሉ አብዲ ክሱን አስተባብለዋል። ብሔራዊ የምርጫ ቦርድ ደግሞ አቤቱታዎችን እየሰማ መሆኑን እና ለማጣራትም እየሰራ መሆኑን ለአሜሪካ ድምፅ ገልጿል። ሁሉንም ወገኖች ያነጋገረው መለስካቸው አመሃ ተከታዩን ዘ ብዙ የደከመበትን የምርጫ ክልሎችን ካርታ ይፋ ያደረገበት እለት ነበረ። ብዙ ተፎካካሪ ፓርቲዎችና ሌሎችም ባለድርሻ አካላት ይህን ሥነ ሥርዓት ታድመዋል። ከቦርዱ ሰብሳቢና ልዩ ልዩ ባለሙያዎች የተሰጡትን ማብራሪያዎች ካዳመጡ በኋላ እድሉ የተሰጣቸው የፓርቲ ተወካዮች ከሰነዘሯቸው አስተያየቶችና ጥያቄዎች ለመረዳት የሚቻለው አንዱ ቁም ነገር ለዚህ የቦርዱ የሥራ ፍሬ ዕውቅና መስጠታቸው ነው። ከዚህ ጀርባ ግን በፓርቲዎች በኩል ብዙ ያልተመለሱ ጥያቄዎች እንዳሉ ይናገራሉ። የኦሮሞ ነጻነት ግንባር መሪ አቶ ዳውድ ኢብሳ ቪኦኤ ካናገራቸው የፓርቲ መሪዎች አንዱ ነበሩ። አቶ ዳውድ በተለይ በኦሮሚያ ክልል የምርጫውን ዝግጅት በተመለከተ ፓርቲያቸው ብዙ እክል እያጋጠመው እንደሆነ ይናገራሉ። በሳ መንግሥት መዋቅሩ አልተለያየም። በዚህ በምርጫ ወቅት ገዢው ፓርቲ አባሎቻችንን እንዳናሰባስብ፣ እንዳናደራጅ የተለያዩ እንቅፋቶችን እየፈጠረብን ነው ይላሉ። ይህ የሚፈጸመውም በኦነግ ላይ ብቻ እንዳልሆነና በሌሎችም የኦሮሞ ፖለቲካ ድርጅቶች ጭምር መሆኑን በማስገንዘብ እሳቸው የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና እና የኦሮሚያ ብሔራዊ ፓርቲ መሪ ለኢትዮጵያ ብሔራዊ ምርጫ ቦርድ ማመልከቻቸውን አስገብተዋል። ይህን ነገር አሻሽሉ፣ ጥሩ አይሆንም ለሀገሪቱ፣ እኛ እንደዚህ ከሆነ ሌላው ቦታ እንዴት ይሆናል ብለና እነሱም እንግዲህ ወስደው ምናልባት መንግስትን እንጌጅ አድርገው ለማሻሻል ወስደዋል። እየጠበቅን ነው እንጂ ስብሰባ ማድረግ መዘጋጀት ብዙ ቦታ ቆሟል። ፊርማ አሰባስቦ ወደ እኛ የሚመጣ የባሌ ወኪላችን የማዕከላዊ ኮሚቴ አባል ሁንዴ ደራራ ባቱ ከነ ሰነዱ ተይዞ ማመልከቻውን ለምርጫ ቦርድ ገብቷል። ሰነዱም አልተመለሰልንም። ልጁን ደሞ ወስደው አሻ አርባ ኮንሰንትሬሽን ካምፕ አሳልፈውታል። በአጠቃላይ ኦሮሚያ ውስጥ ያለው እስርና ማዋከብ ነው። ይሄ ወደ ምርጫው ለመሄድ እንቅስቃሴና ዝግጅቱን አሰናክሏል፣ ሙሉ በሙሉ ማለት ይቻላል። ይሄ እንግዲህ ምርጫ ቦርድ ራሱ መንግስትን እንጌጅ አድርጎ ካሻሻለልን ወደ ጤነኛ እንትን እንመለሳለን ብለን ተስፋ እናደርጋለን። አቶ አወሉ አብዲ በሚኒስትር ማዕረግ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ ናቸው። ሚኒስትሩ የአቶ ዳውድ ኢብሳን ክስ ያጣጥላሉ። ፓርቲያቸው ሁሉን አሳታፊ ዴሞክራሲያዊና ነጻ ምርጫ ለማካሄድ ከጅምሩ ቆርጦ የተነሳ ነው ይላሉ። የየትኛውም የፖለቲካ ድርጅት አባል በያዘው የፖለቲካ አመለካከት የተያዘ ወይንም የተከሰሰ ሰው እንደሌለ የተያዙና በሕግ ቁጥጥር ስር ናቸው ያሏቸው ግን ሕጋዊነትንና ሕገወጥነትን በማጣቀስ ለመሄድ የሚፈልጉ ትጥቅ ይዘው የሚንቀሳቀሱ እንደሆኑና ለእነሱ ሽፋን በመስጠት የተገኙ ናቸው ብለዋል። የተያዙት ኃይሎች በሕግ ጥላ ስር ነው ያሉት፣ ለሕግ ቀርበዋል። እዚህ ላይ ደግሞ እነሱ ራሳቸው ነው መተባበር ያለባቸው። መረጃ በመስጠት መተባበር አለባቸው። መንግስት በተለይ ገዢ ፓርቲ ካለበት ሁለት ኃላፊነት አንጻር አንደኛ የሕግ የበላይነት ያስከብራል፣ ሁለተኛ ራሱም ይወዳደራል። ይህ ስባል ደግሞ ምርጫውን ነጻ ገለልተኛ የምርጫ ምህዳሩ ሰፊ ከማድረግ አንጻር በርካታ ስራዎች ተሰርተዋል። ነገር ግን ይህንን እድል በመጠቀም ደግሞ ወደ ሁከት ብጥብጥ፣ ችግር እንዲፈጠር የዜጎች የእለት አይለት ዩ ፓርቲ ግዴታ ስለሆነ የጸጥታ ኃይሎቹ በዚህ በኩል እስካሁን የዩን ፓርቲ ለቅፍ ተሰራ የተባለው ነገር ካለ ህጋዊ አሰራር አለን ምርጫ ቦርድ አለን በዛ ቀርቦ ማለት የምንችልበት እድሉም ሰፊ ስለሆነ በእኛ በኩል እንደዚህ አይነት ክሶች ተቀባይነት የሌላቸው ናቸው። የኦሮሞ ነጻነት ግንባር መሪ አቶ ዳውድ ብሳ የአቶ አወሉ አብድን ክስ አይቀበሉም። የእሳቸው ፓርቲ ሕግን ብቻ መሠረት አድርጎ የሚንቀሳቀስ እንደሆነ ይናገሩና መንግሥትን ተጠያቂ ያደርጋሉ። እኛ በበኩላችን ይሄ የኃይል እርምጃ በግለሰብም ላይ ይሁን በተቋም ላይ የሚደረገውን አሁን በቅርብም እንደገና መልሰን አቋማችንን ገልጸናል። ይሄ ውግዘንም መደረግ የሌለበት ብለን ይሄ ሪኮርድ ዶነ ያለ ነው። አቋማችን በሰላም ለመታገል ነው። ይሄ ኦነግና አንዳንድ ድርጅቶች ጠበንጃ ከያዙት ጋር ትብብር አላቸው ምናምን የሚለው እንዲሁ ዝም ብሎ አለጌሽን ነው። እንደ መንግስት ሆን አልነበረበትም። ይህንን ያደረገውን ግለሰብ ይሁን በድርጅትም ደረጃ ቢሆን ምርመራ አድርጎ የተጨበጠ ነገር ወደ ፍርድ ቤት መውሰድ ነው እንጂ እንዲሁ ዝም ብሎ ለፕሮፓጋንዳ ለማና ህዝቡን ስጋት ውስጥ ለማያው የተለመደ በደርግ ጊዜም ያለ ነው፣ በኢህአዴግ ጊዜም ያለ ነው። ሌላውን ተቃዋሚ ለመምታት የሚጠቀሙበት ስለሆነ ይሄ ቤዝነሱ መሰረት የሌለው ክስ እውነተኝነትም የሌለው፣ በግልጽ እና ኮንፊደንትሊ ይህንን መናገር ይቻላል። የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ በአሁኑ ጊዜ በህግ ጥላስር ይገኛሉ የሚሏቸው በተፎካካሪ ፓርቲዎች እንደሚገለጸው ሳይሆን በከባድ ወንጀል የተጠረጠሩ እንደሆኑና ፓርቲዎችን በሽፋን የሚጠቀሙ እንደሆኑ ይናገራሉ። እነዚህ ነገሮች በተለይ በጣም በከባድ የገንዘብ ዝውውር፣ የጦር መሳሪያ ዝውውር፣ ወጣቶችን ለሚላ አላማ ማነሳሳት፣ ሌሎች ኃይሎች ላይ የህይወት የንብረት የአካል ማጉደል አደጋ ማድረስ፣ እንደዚህ እነዚህ ላይ የተሰማሩ ናቸው አሁን በአብዛኛው ተያዙ የተባሉት። ስለዚህ ይሄ ሽፋን ነው። ፓርቲ አባል ነው፣ ዶክመንት ይዟል፣ የፈለገ ነገር ሊይዝ ይችላል። በቃ ከተጠረጠረ ከተጠርጥሮ ከተገኘ ይያዝና ይጠራል ለህግ ይቀርባል። ከዛ በኋላ የሚታረም ከሆነ ይታረማል፣ ለህግ የሚፈርደውን ይፈርዳል። ስለዚህ ይሄ ታሰረ እንደዚህ የሆነ የሚል ነገር ከማቅረባቸው በላይ እነሱም ሀገር ሲኖር ነው መወዳደር፣ መነገድ፣ መኖር፣ መስራት የሚቻለው። ሀገር ከሌለ ደግሞ አይቻልም። ግን እነዚህ ነገሮች ካሉ በትክክል እርስዎ የሚሏቸው በእነዚህ ህገወጥ ናቸው በሚባሉ ግለሰቦች ወይም ቡድኖች መካከል በግልጽ በህግ ተመዝግበው የሚገኙ ፓርቲዎች ግንኙነት አላቸው የሚባል ከሆነና የሚታይ ግንኙነት ካለ የሚረጋገጥ ከሆነ እነሱን ጭምር ለምን የማይከሰሱት ታዲያ? ኦልሬዲ ያው ክስ በግለሰብ ደረጃ ነው። አሁን በፓርቲ ደረጃ አስፈላጊ ሁሉ ዝግጅት እየተደረገ ነው። ነገር ግን እነሱ በሽፋን እኛ ጫካ ውስጥ ካለው ሀይል ጋር ምንም ግንኙነት የለንም የሚል ይፋ መግለጫ ሰጥቷል በይፋ ነገር ግን በተግባር እየሆነ ያለው የተለየ የተለያየ ነገር ነው። ዛት ስትራቴጂክ ቤዚካሊ አሁን ጫካ ያለው ሀይል ታጥቆ የምንቀሳቀሱ ኃይል የእነሱ እጅ ብቻ ነው ባንልም አንደኛ ዳይሬክትሊ ከእነሱ ጋር ነው የሚገናኘው መጀመሪያውኑም የኛ ሀይል ስሉ ነው ሲሟግቱ የነበረው ሌሎች ሀይሎችም እዚህ ውስጥ ገብቶ የትጥቅ የሲንግ አንዳንድ ድጋፎችን የሚሰጡበት አለ። እስከ ውጭ ድረስም አንዳንድ ሁኔታዎች አሉ። ያልተጣራ ገና ወደፊት ተጣርቶ ለህዝብ ይፋ የሆነ አስፈላጊ ሁሉ እርምጃ እየተወሰደ የሚከድበት ሁኔታ አለ። ነገር ግን እንደ ፓርቲ በሕጋዊነት ተመዝግቦ እየተንቀሳቀሰ ያለ ፓርቲ ነው። ይህንም ፓርቲ ደግሞ ቤዚካሌ ሜይቢ ወደፊት የሚመለከተው አካል በተለይ ፀጥታ ይሉ አስፈላጊ የሆነ የማጣራት ሲደርስ እሱ ሞክሱ የሚሆን ይሆናል። አሁን ግን ፓርቲን ተገን አድርጎ የሚንቀሳቀሱ ሀይሎች ስላሉ እነዚህም ደግሞ ለህግ ማቅረብ ግዴታ ስለሆነ የጸጥታ ኃይሉም እየሰራ ያለው ስራ ይሄንኑ ነው። ቪኦኤ የኦገዴን ብሔራዊ ነጻነት ግንባር ምክትል ሊቀመንበር አቶ ሐሰን ሞዋሊንንም አናግሯቸዋል። አቶ ሐሰን ድርጅታቸው በትጥቅ ትግል ሲፋለም ለረዥም ዓመታት እንደቆየ አስታውሰው አሁን በታየው የለውጥ ፍንጭ በመጠቀም ለኢትዮጵያና ለሶማሌ ሕዝቦች ፍትሕ፣ እኩልነትና ነጻነት እውን መሆን የድርጅታቸውን ቁርጠኝነት ይገልጻሉ። ሰላማዊ ትግል ከትጥቅ ትግል ይልቅ በእጅጉ ውስብስብና ከባድ እንደሆነም ያስረዳሉ። በክልል ደረጃም ሆነ በፌዴራል ደረጃ ድርጅታቸው አጋጥሞታል ያሏቸውን ችግሮች ዘርዝረዋል። ብዙ ወጣ ወረዶችም አሳልፈናል። አሁንም አንዳንድ መሳሪያ ክፍሎች አሉ። በተለይ ለውጡ በፌዴራል ደረጃ አንዳንድ ሁኔታዎች፣ የተለወጡ ነገሮች አሉ። እሱ ሊመሰገን ይገባል። ግን በክልል ደረጃ በቀበሌ በአውራጃ እና በወረዳ አካባቢ ብዙም ለውጡ አይታዩም። ምክንያቱም እነዚህ ሰዎች ከአሁን በፊት ለአንድ ፓርቲ ለአንድ ግለሰብ ይሰሩ የነበሩ ሜንታሊቲ ወይም ባህል ስላላቸው ገና ብዙ ጊዜ ይወስዳል። ሜንታሊቲቸውም አልተቀየረም እና በእንደዛ አይነት ሁኔታ ነው አሁን ያለነው። ግን አንዳንድ መሰናክሎች አሉ። አልጋ በልጋ አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚረግሳ በፓርቲዎች በየጊዜው የተለያዩ አቤቱታዎችና ማመልከቻዎች ለመስሪያ ቤታቸው እንደሚቀርቡ አረጋግጠው ይህን ብለዋል። ለማጣራት እየሞከርን ነው። ማጣራት መሞከር ብቻ ሳይሆን ችግሩን ፈጥረዋል የተባሉ የመንግስት አካላት ምንድን ነው የተባለው ችግርን በተመለከተ መልስ እንዲሰጡ ጠይቀናቸው ቀናት ተወስኗል። አንዳንዶቹ በተባለው ቀን ምላሻቸውን አልሰጡንም። በጽሁፍ ምላሻቸውን እንዲሰጡን ቀርቦም እንዲያስረዱ ይጠየቅናቸዋሉ። አንዳንዶቹ ተጨማሪ ቀን ጠይቀዋል፣ ዝርዝር ሁኔታውን ለማስረዳት ማለት ነው። ግን ምንድ ነው ያው ለፓርቲዎችም ደጋግመን እንደምንገልጸው እኛም መፍትሄ ለመስጠት የምንችለው የሚደረግ አፈናም ካለ ወይም ሌላ ችግርም ካለ የመንግስት አካል ይሄንን ከማድረግ እንዲቆጠብ ለማድረግ የምንችለው የደረሰባቸው ችግር በዝርዝር መቼ በማን እንደተፈጸመ ተሟልቶ ሲቀርብ ነው። እኛ ጋር የቀረቡ አቤቱታዎች አንዳንዶቹ ያንን ያሟላሉ፣ አንዳንዶቹ ያንን አያሟሉም። ስለዚህ ለቦርዱ ውሳኔና እርምጃ ትንሽ ያስቸግራል። አንዳንዴም አደባባይ ሚዲያ ላይ የምንሰማቸው ነገሮች እንደሱ አይነት ዝርዝር የላቸውም እና ለእኛ አዳጋች ሁኔታ ይፈጥራል። ግን በእኛ በኩል የመረጃ ያለንና በትክክል ተሟልቶ የቀረበልና ቤቱታ እያጣራን ነው። የሚመለከተውም የመንግስት አካል መልስ እንዲሰጥ እየጠየቀ ነው። የሚጠበቀው ምርጫ የሚፈለገው አይነት ምርጫ ለማድረግ ዛሬም ብዙ ችግሮች እንዳሉ ግልጽ ይመስላል። መንግስት፣ ተፎካካሪ ፓርቲዎችና ሌሎች ባለድርሻ አካላት እነዚህን ችግሮች ፈጥተው ነሐሴ 23 ቀን 2012 ዓ ም ምርጫው እንደሚከናወን ተስፋ እናድርግ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ቀስ အဘွ Ab ာ o း B A y S